ቮይስ ኦፍ አሜሪካ ለዩናይትድ ስቴትስ ፕሬዝደንት ነት ከዴሞክራቲክ ፓርቲው ቀዳሚ ተፎካካሪ የሆኑት ጆ ባይደን ተራማጅ ፖሊሲዎችን አንግበው እንዲነሱ ግፊት እያየለባቸው ነው። የኮቪድ አስራ ዘጠኝ ወረርሽኝ እጅግ ያሻቀበ የስራ አጥነት መጠንና በየቦታው የተቀጣጠለው ጸረ ዘር መድሎ ተቃውሞ ዋይት ሀውስን ለመቆጣጠር በሚደረገው ፕሬዝደንታዊ ምርጫ ዙሪያ የመነጋገር አጀንዳ ሆኗል። ግራዘም ም ዴሞክራቲክ አክቲቪስቶች ለዘብተኛ አቋም ይዘዋል በሚሏቸው ዴሞክራቲኩ የፊት ሯጭ ጆ ባይደን ላይ ያላቸው ትዕግስት እያለቀ ይመስላል። የፊታችን ጥቅምት 24 ለሚካሄደው ፕሬዝደንታዊ ምርጫ የዳጣን ማህበረሰቦች አባላትና ተራማጅ ወገኖች በነቂስ ወጥተው ድምጽ እንዲሰጡ አበረታችና አሸጋጋሪ የለውጥ አጀንዳ እየጠየቁ መሆናቸውን ሪፖርተራችን ብራያን ፓደን ዘግቧል። ደረጀ ደስታ ዝርዝሩን ይዟል። ፕሬዝደንት ትራምፕ ባለፈው ግንቦት በዕድሜ የገፉ አሜሪካውያንን ለመርዳት በኢንሱሊን ዋጋዎች ላይ ጭማሪ እንዳይደረግ ገደብ ለመጣል መወሰናቸውን ማስታወቃቸው ይታወሳል። እንዲህ ብለው ነበር። በአገልግሎቱ የታቀፉ በወር ከ35 ዶላር በላይ አይከፍሉም። በአሪዞና ቶስካን የቀድሞ የዴሞክራቲክ ከንቲባ የነበሩት ቶማስ ቮልጊ ብርቱ የምርጫ ውድድር በሚደረግባቸው እንደ አሪዞና ና ፍሎሪዳ ባሉ ክፍለ ግዛቶች አረጋውያን ከመራጮቹ ከፍተኛውን ቁጥር እንደሚይዙ ይናገራሉ። እንዲያውም ከሁሉ ነገር በላይ እድሜያቸው ከ65 በላይ የሆኑ አረጋውያን ከሌላው በበለጠ በርከት ብለው የመውጣት አዝማሚያ ያላቸው ከህብረተሰቡ ከመቶ ምን ያህሎቹ ደጋፊዎች መሆናቸው ብቻ ሳይሆን በምርጫው ቀን ወጥተው ድምፅ በመስጠት አረጋውያኑ ከፍተኛውን ድርሻ የያዙ ናቸው። የህዝብ አስተያየት ውጤት ለረጅም ጊዜ እንደሚያሳየው ኢኮኖሚውን በሚመለከት የትራምፕ አያያዝ ጥሩ መሆኑ በአብዛኞቹ መራጮች የታመነ ነገር ነበር። ይሁን እንጂ የፍትህ ጥያቄ የቀሰቀሰው አመፅና አለመረጋጋት፣ የዘር እኩልነት ጥያቄና የኮሮና ቫይረስ ወረርሽኝ የህዝብ አስተያየቶችን ቀይሮ ወደ እጩ ተወዳዳሪው ምክትል ፕሬዚዳንት ባይደን እንዲያጋድሉ አድርጓል። በኒውዮርክ ታይምስ እና ሴይና ኮሌጅ የህዝብ አስተያየት ውጤት ፕሬዚደንት ትራምፕ በአረጋውያኑ ዘንድ በተወሰነ ርቀት የባይደን ተከታይ እየሆኑ ነው። የኪኒፒያክና ሌሎች ሁለት የህዝብ አስተያየት መሰብሰቢያ ምንጮች ደግሞ እንደሚያሳዩት የባይደን ድጋፍ ስምንት ከመቶ ብልጫ ያሳያል። ዋይት ሀውስ ግን በቅርብ ጊዜ የሚደረጉ የአስተያየት መሰብሰቢያ ድምጾች አሳሳች ናቸው ሲል ውድቅ አድርጓቸዋል። የህዝብን አስተያየት ሰብሳቢዎቹ ተቋማት ግን እንዲህ አይነቱ ማዋደቅ የተለመደ ነው ብለውታል። ከኪኒፒያክ ዩኒቨርሲቲ የህዝብ አስተያየት መሰብሰቢያ ቲም ሞሊ እንዲህ ይላሉ፤ ፕሬዚደንቱ እየተንቀሳቀሱ አይደለም፣ በትክክለኛው መንገድ እየሄዱም አይደለም። በዚህ ሰዓት የምታየው አንድ ነገር ቢኖር ፊቱን ወደ ጥቅምት አድርጎ ጊዜ እየቆጠረ ያለውን ሰዓት ነው። ብዙዎቹ አረጋውያን ማንን እንደሚመርጡ ከወዲሁ ወስነዋል። ለምሳሌ በኔብራስካ ግዛት ያሉት ኬቲ የሚባሉት መራጭ በጡረታ የተገለሉ ነርስ ሲሆኑ የባይደን ደጋፊ ናቸው። እንዲህ ብለዋል። እኔ የምፈልገው ለራሱ ሳይሆን ለህዝብ የሚጨነቅን ነው ከህዝቡ ጋር እዚህ መሬት ላይ የሚኖር ስራውንና ገንዘቡን እዚሁ አድርጎ ምርጫውን የሚያሸንፍ ፕሬዚደንት ነው የምፈልገው። ይሁን እንጂ ትራምፕንም የሚደግፉ ሌሎች አረጋውያን አሉ። ከእነዚህ መካከል ኤድ ሊው አንዱ ናቸው። ትራምፕ በሚያደርጉት በሙሉ መቶ በመቶ አልስማማም፤ ሁሉም ነገር ትክክል ላይሆን ይችላል። ይሁን እንጂ በምረጡ የዘመቻው ጊዜ የተናገረውን ነገር የሚያደርግ ፕሬዚዳንት የማውቀው ትራምፕን ብቻ ነው። የገባውን ቃል ይፈጽማል። ጌሪ ኦሼይ የተባሉ አንድ የኒውዮርክ ነዋሪ ታማኝነትን እንደሚፈልጉ ተናግረዋል። ስለዚህ ድምፅ የሚሰጡት ለምክትል ፕሬዚደንት ባይደን ነው። ስለ ፕሬዚደንት ትራምፕ ሲናገሩ እንዲህ ብለዋል። እኔ እንደሚመስለኝ አሁን ያለው ሰውዬ ምኑንም የሚያውቅ አይመስለኝም። ጠዋት ሲነቃ የመጣለትን ሀሳብ ብቻ እንደመጣለት ይዞ የሚጓዝ ነው የሚመስለኝ። ጁሊ ኪርክሃም የተባሉት ሌላኛው የትራምፕ ደጋፊ አዛውንት ደግሞ እኔ ግን ባይደን ለስራው የሚመጥኑ ሰው አይመስሉኝም ባይ ናቸው። አቅሙም ያለው አይመስለኝም። በዚያ ላይ ከጀርባው የተሸከመው ብዙ ኮተት አለው። ፖለቲከኛ ሆኖ በኖረበት በዚያ ሁሉ ዘመን የረባ ነገር የሰራ አይመስለኝም። ከሪል ክሊር ፖለቲክስ የህዝብ አስተያየት መሰብሰቢያ የተገኘው ውጤት ደግሞ እንደሚያሳየው ጆ ባይደን በአማካይ በአስር ነጥብ ፕሬዝደንት ትራምፕን ይመራሉ። በብሔራዊ ደረጃ ደግሞ ሀምሳ ከመቶ የሚሆነውን ማለት ነው። የአሪዞና ዩኒቨርስቲው ምሁር ቶማስ ቮግሊ በዚህ መረጃ ላይ ተመስርተው እንዲህ ይላሉ። በመጪዎቹ ወራት ብዙ ነገሮች ሊቀየሩ ይችላሉ። በ2016 የተሰበሰቡት የህዝብ አስተያየት መስጫዎች ትራምፕ በፕሬዚደንታዊ ምርጫ እንደሚያሸንፉ አልተነበዩም ነበር። አንድ ያልተለወጠው ነገር ቢኖር በጥቅምቱ ምርጫ ማን እንደሚመረጥ የሚወስነው የአረጋውያኑ ድምፅ ብቻ መሆኑ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።